ከሳምንት በፊት በፕሬዝደንት ዶናልድ ትራምፕ ላይ የተፈጸመው የግድያ ሙከራ እንዳስደነገጣቸው የአሜሪካ የጤና አጠባበቅ ዋና ኃላፊ ቪቬክ መርቲ ከአሶሲቴድ ፕሬስ ጋር ባደረጉት ቃለ መጠይቅ ላይ ተናግረዋል። በጦር መሳሪያ በሚፈጸም ጥቃት በአመት ሃምሳ ሺህ የሚጠጉ ሰዎች ይገደላሉ። ተስፋ የማድርገው ጉዳዩን እንደሚከፋፍለን የፖለቲካ ጉዳይ ሳይሆን ሁላችንም የሚነካ የህዝብ ጤና ጉዳይ አድርገን እንድናየው ነው። የጤና አጠባበቅ ዋና ኃላፊው መስሪያ ቤት የመጀመሪያ የሆነውንና የጦር መሳሪያ እየፈጠረ ያለውን ችግር በተመለከተ ያለውን ምክር ባለፈው ወር ለህዝብ ይፋ አድርገዋል። ኃላፊው እንዳሉት 54 በመቶ የሚሆኑት አሜሪካውያን በቀጥታ ወይም በቤተሰብ አባል በኩል በመሳሪያ የተፈጸመ ሁከት ገጥሟቸዋል። ይህን የህዝብ ጤና ቀውስ ሲሉ የገለጹትን ጉዳይ ለመከላከል ምን መደረግ እንዳለበትም ይመክራሉ። ይህም በማህበረሰብ ውስጥ የሚደርስ ውከት መከላከያ ፕሮግራም ተግባራዊ ማድረግን እንዲሁም መሳሪያ የሚፈጥረውን ስጋት መቀነስን ይጨምራል። በመሳሪያ ለተፈጸመው ውከት ለተጋለጡት የአእምሮ ጤና ክብካቤ ማድረግን ይጨምራል። የመሳሪያ መታጠቅን መብት የሚደግፈው የአሜሪካው የጦር መሳሪያ ማህበር ለቪኦኤ በላከው መግለጫ የኃላፊው ንግግር የፕሬዝደንት ባይደን አስተዳደር በህግ አክባሪ መሳሪያ ታጣቂዎች ላይ የከፈተው ጦርነት ተቀጥላ ነው ብሏል። ሄሪቴጅ ፋውንዴሽን በተሰኘው የወጋ ጠባቂ የምርምር ቡድን ባልደረባ የሆኑት ኤሚ ሺረር ሀሳቡን ይጋራሉ። ተራማጅ ለዘብተኛ ፖሊሲዎች ህዝቡን ከአደጋ መጠበቅ አልቻሉም ያሉትን ምግጋት ማስፈጸም አልቻሉም። ለአብዛኛው ወንጀል ተጠያቂ የሆኑ ግለሰቦችን በእስር ላይ ከማቆየት ይልቅ መልሰው ወደ ማህበረሰቡ እየቀላቀሉ ነው። በዶናልድ ትራምፕ ላይ የተፈጸመው የግድያ ሙከራ መሳሪያ መታጠቅን በተመለከተ ያላቸውን አስተሳሰብ ቀይሮ እንደው ቪኦኤ በርካታ አሜሪካውያንን ጠይቋል። አንድሪያ ጎንዛሌዝ የመሳሪያ ባለቤት ናቸው። በጥንቃቄ መሳሪያውን መያዝ ካወቅሽ አንድ ሊኖርሽ ይገባል። አሁን ሁኔታው እንዲህ በመሆኑ ሰዎች ቤተሰባቸውን ለመከላከል መታጠቅ ያለባቸው ይመስለኛል። የማይኪ ዊት ዜጋ ሀሳብ ደግሞ ለየት ያለ ነው። በአሜሪካ በመሳሪያ የሚፈጸሙ ቀጥ ተበራክቷል። እናም የመሳሪያ ቁጥጥርን በተመለከተ ግልጽ መሆን አለብን። ማንም ሰው ሲጎዳ ማየት አልፈልግም። አጥኚዎች እንደሚሉት ደግሞ በአውሮፓውያን አቆጣጠር 2022 በመሳሪያ ከተፈጸሙት ግድያዎች ውስጥ በአብዛኛው ራስን ማጥፋት እንደመሆኑ በብሔራዊ ደረጃ ከሚደረጉ የፖሊሲ ውይይቶች ባለፈ ሕይወትን ለመታደግ ከታች ጀምሮ ሊወሰዱ የሚችሉ እርምጃዎች አሉ። ጂሊያን ፒተርሰን በአንድ ሁከትን ተከላካይ ፕሮጀክት ላይ ተሳታፊ ናቸው። ራስን ከማጥፋት የምንከላከልበት ክህሎቶችን መማር አለብን። አስቸጋሪ ቢሆንም ሰዎችን ቀረብ ብለን ማናገር አለብን። ከሰዎች ጋራ ትስስር ፈጥረን ሕይወት ከመጥፋት የሚድንበት መላ መንደፍ አስፈላጊ ነው። ትምህርት ቤቶች፣ መስሪያ ቤቶች፣ የእምነትና የማህበረሰብ ማዕከላት በጥረቱ ላይ ተሳታፊ መሆን እንደሚችሉ ጂልያን ፒተርሰን ተናግረዋል።